ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተቀማጭነታቸውን አዲስ አበባ ላደረጉ አስራ አምስት የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አባል አገሮች፣ አምባሳደሮችና ዲፕሎማቶች በትግራይ ክልል ያለውን የሰብአዊ እርዳታ አያያዝ መልሶ ማቋቋምና ግንባታ እንዲሁም የሰብአዊ መብቶች ጥሰቶች ላይ በተጀመረው የምርመራ ሂደት ዙሪያ በዛሬው እለት የሰጡትን መግለጫ ይዘናል። በእለቱ አቢይ ርዕስ ይቀርባል። ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ የካቲት 26 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከእለቱ ዜና አቅራቢ ቆንጅታየ ታየ ከቴክኒክ አቀናባሪው ንጉሥ ታምሬ እንዲሁም ከእለቱ ዋና አዘጋጅ ሰለሞን አባትና በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ይታዬ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኢትዮጵያ ትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለ ስምምነት ማብቃቱ ተገልጿል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያ፣ ቻይናና እንዲሁም ሌሎች የምክር ቤቱ ቋሚ አባል ያልሆኑ ሀገሮች በኢትዮጵያ የውስጥ ጉዳይ ጣልቃ መግባት ነው በማለት በስብሰባው የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ማናቸውም ውሳኔ ቢቀርብ በድምፃችን እንሽረዋለን ሲሉም አስጠንቅቀዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ከአስራ አምስቱ የጸጥታ ምክር ቤቱ አባል ሀገሮች አምባሳደሮች ጋር ስብሰባ አካሂደው ስለ ትግራይ ክልል ወቅታዊ ሁኔታ ገለጻ አድርገውላቸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባችሌ ትናንት ባወጡት መግለጫ በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብት ጥሰቶች መስሪያ ቤታቸው ገብቶ እንዲመረምር ፈቃድ እንዲሰጠው ጠይቀዋል። በዚሁ ሳምንት የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ጂም ኢንሆፍ የትግራይ ክልል ሁኔታን በሚመለከት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ታውቋል። ጠቅላይ ሚኒስትሩ ለክልሉ ተደራሽነት እየወሰዱ ያሉት ትልቅ እርምጃ አበረታቶኛል ሲሉ ሴነተር ኢንሆፍ ተናግረዋል። በምሽቱ ዐብይ ርዕስ ዝርዝር ዘገባ ይኖረናል። ሩዋንዳ በዛሬው ዕለት የኮቪድ-19 ክትባት መርሃ ግብር ጀምራለች። ሰዎቿን የምትከትበው በፋይዘር እና በባዮንቴክ ኩባንያዎች በተሰራው ክትባት ሲሆን ያን ክትባት በመክተብ የመጀመሪያ የአፍሪካ ሀገር ነው የምትሆነው። ሩዋንዳ ለኮቪድ ክትባት በፍትሐዊነት መዳረስ ከሚሰራው ዓለም አቀፉ ህብረት ከኮቫክስ በዚህ ሳምንት 102,960 የፋይዘር ባዮንቴክ እና 240,000 የአስትራዜኒካ ክትባቶች አግኝታለች። የሩዋንዳ የጤና ሚኒስቴር ክትባቶቹን በማጓጓዝ ስራ ጀምረዋል። በቅድሚያ የሚከተቡት የጤና ሰራተኞች የታመሙ ሰዎችና አረጋውያንን ጨምሮ ለቫይረሱ ተጋላጭ የሆኑ የህብረተሰብ ክፍሎች እንደሚሆኑ የጤና ሚኒስትሩ አስታውቀዋል። በህዝብ ብዛት ከአፍሪካ ቀዳሚዋ የሆነችው ናይጄሪያም እንዲሁ በዋና ከተማዋ በአቡጃ በዛሬው ዕለት የኮቪድ ክትባት ዘመቻ ጀምራለች። ናይጄሪያ ከኮቫክስ መርሃ ግብር ወደ አራት ሚሊዮን የሚጠጋ ክትባት ደርሷታል። በሌላ ዜና የዓለም የጤና ድርጅት ጊኒ ላይ የተቀሰቀሰው የኢቦላ በሽታ ወደ አጎራባቾቿ ሀገሮች የመዛመቱ አደጋ ከፍተኛ እንደሆነ ገልጾ አስጠንቅቋል። አንዳንዶቹ ጎረቤት ሀገሮች በሽታው እንዳይዛመትባቸውም ሆነ ለሚመጡ የክትባት ዘመቻዎች በቂ ዝግጁነት የላቸውም ሲል ደብሊዩ ኤች ኦ አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ነው የምንቆየው። በቅርቡ ወደ ቻይና ተጉዘው የኮቪድ-19 ቫይረስ አመጣጥን የተከታተሉት የዓለም የጤና ድርጅት መርማሪ ሳይንቲስቶች ባላቸው ውጤት ዙሪያ ቃል በተገባው መሰረት ጊዜያዊ ሪፖርታቸውን እንደማያቀርቡ ተሰማ። የዋል ስትሪት ጆርናል ጋዜጣ ትናንትና ባወጣው ሪፖርቱ የድርጅቱ የሳይንቲስቶች ቡድን ሪፖርቱን ቤጂንግና ዋሽንግተን መካከል ውጥረቱ በተጋጋለበት በዚህ ወቅት ላለማውጣት ወስኗል ነው ያለው። የዓለም የጤና ድርጅት ሌላ መርማሪ ቡድን ወደ ቻይና እንዲልክ አንድ ዓለም አቀፍ የሳይንቲስቶች ቡድን እንደጠየቀም ተዘግቧል። ሳይንቲስቶቹ ባወጡት ግልጽ ደብዳቤ የዓለሙ የጤና ድርጅት ሌላ መርማሪ ቡድን እንዲልክ ጠይቀዋል። የፊተኛው የተላከው ቡድን ሙሉ እና ያልተገደበ ምርመራ እንዲያካሂድ ስልጣኑም ሆነ ነጻነቱና አስፈላጊው ተደራሽነት አልነበረውም ነው ያሉት ሳይንቲስቶቹ። የቻይና ሳይንቲስቶችም ከነዚህ ከዓለሙ ድርጅት ሳይንቲስቶች ጋር አብረው በምርመራው ስራ ላይ እንደገቡ አክለው ገልጸዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ በርካታ የንግድ ድርጅቶች በተገልጋዮች ላይ የኮቪድ-19 አንዱ የህመም ምልክት የሆነውን የሰውነት ትኩሳት ከፍታ ስለሚለኩበት መሳሪያ ማስጠንቀቂያ በትናንትናው እለት አውጥቷል። የትኩሳት መለኪያዎቹ በተለያየ ምክንያት የተሳሳተ የሰውነት ሙቀት መጠን ሊያሳዩ ይችላሉ ያለው ኤፍዲኤ ፈቃድ የሌላቸውና ትክክለኛ መሆናቸው ያልተረጋገጠ የሰውነት ሙቀት መለኪያዎች ለሚሸጡ ኩባንያዎች በርካታ የማስጠንቀቂያ ደብዳቤዎች ልከናል ብሏል። በሌላ በኩል የኒውዚላንዷ ኦክላንድ ከተማ ለሰባት ቀናት አጽንታው የነበረውን የእንቅስቃሴ እገዳ የፊታችን እሁድ ልታነሳ መሆኑ ተገለጸ። በነዋሪዎች ዘንድ ዛሬ አንድም የኮሮና ቫይረስ አዲስ ተያዥ ባለመገኘቱ መሆኑን የተገለጸው ገደቡን አንድ ደረጃ ዝቅ ልታደርግ ነው። ከጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ማለዳ በወጡ መረጃዎች መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ115 ሚሊዮን በላይ አሻቅቧል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በዛሬው እለት ኢራቅ ገብተዋል። በዚያች በጦርነትና በአገር ውስጥ ብጥብጥ በታመሰች ሀገር የአራት ቀናት ታሪካዊ ጉብኝት ነው የሚያደርጉት። ኢራቅ በካቶሊክ ቤተ ክርስቲያኒቱ ርዕሰ ሊቃነ ጳጳሳት ስትጎበኝ ይህ የመጀመሪያ ጊዜ ነው። ርዕሰ ሊቃነ ጳጳሳት ፍራንሲስን በባግዳድ አውሮፕላን ጣቢያ የሀገሪቱ ጠቅላይ ሚኒስትር ሙስጠፋ አልካዲሚ እና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። በመጨረሻም ቀይ መስቀል የሚያንማር ባለስልጣናት በሀገሪቱ በቀጠለው ብጥብጥ መካከል የእርዳታ ስራ ላይ ያሉ በጎ ፈቃደኞቹንና የጤና ባለሙያዎቹን ደህንነት እንዲያስጠብቁ ተማጽኖ አቀረበ። የዓለም ቀይ መስቀልና ቀይ ጨረቃ ማህበረሰቦች ፌዴሬሽን ዛሬ ባወጣው መግለጫ ሚያንማር ውስጥ በቅርብ ቀናት እየደረሰ ያለው የሕይወት ጥፋት በጥልቅ አሳስቦናል ብሏል። ብጥብጡ እንዲገታም ጥሪ አቅርቧል። በሰሞኑ ብጥብጥና የህዝብ ስብሰባዎች የተነሳ ኮቪድ-19 በሀገሪቱ የተለያዩ ክፍሎች ያለምንም ገደብ መዛመቱን የመቀጠሉ አደጋ እጅግ አሳሳቢ መሆኑንም ቀይ መስቀል ጨምሮ ተናግሯል። በመፈንቅለ መንግስት ስልጣን የተቆናጠጡትን የጦር ሰራዊት አባላት በመቃወም ዛሬም ሰልፉ እንደቀጠለ ታውቋል። ቢያንስ አንድ ተቃዋሚ ሰልፈኛ እንደተገደለ ነው ዘገባዎች ያመለከቱት። ከመፈንቅለ መንግስቱ ወዲህ ከመቼውም ይበልጥ ደም ያፋሰሰ ሲል የተባበሩት መንግስታት ድርጅት በገለጸው በትናንትናው ዕለት በትልቋ ያንጎንና ሌሎችም ከተሞች የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰዋል። በአስለቃሽ ጋዝም በትነዋቸዋል። በሌላ በኩል የሚያንማር ወታደራዊ ገዢዎች መፈንቅለ መንግስቱን መፈጸማቸውን ተከትሎ በኒውዮርክ የፌዴራል ሪዘርቭ ባንክ ተይዞ የነበረውን አንድ ቢሊዮን ዶላር ሊያወጡ ሞክረው እንደነበረ አንድ የዩናይትድ ስቴትስ ባለስልጣንን ጨምሮ ለጉዳዩ ቀረቤታ ያላቸው ምንጮችን ጠቅሶ ሮይተርስ ዘግበዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታይን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው አርብ የካቲት 26 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ የጠራው ስብሰባ ያለ ስምምነት ተጠናቀቀ። ሁኔታውን ያላገናዘቡ ወቀሳዎች ያሏቸው መታረም እንዳለባቸው የኢትዮጵያ ውጭ ጉዳይ ሚኒስትር አሳሰቡ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በበኩላቸው በትግራይ የሰብአዊ መብቶች እየተጣሱ ነው ይላሉ። መለስካቸው አመሃ ዝርዝሩን ይዟል። ትናንት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ በትግራይ ክልል በተከሰተው ቀውስ ላይ ለመነጋገር ጠርቶት የነበረው ስብሰባ አለ ስምምነት መጠናቀቁን ዲፕሎማቶችን በመጥቀስ የፈረንሳይ ዜና ወኪል አስታወቀ። እንደ ዘገባው አባባል በምክር ቤቱ ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይና እንዲሁም ቋሚ የምክር ቤቱ አባል ያልሆነችው ህንድ የቀረበው የመነጋገር ሀሳብ የኢትዮጵያ የውስጥ ጉዳይ ነው ሲሉ ተቃውሟቸውን በመግለጻቸው ነው። ይህን ተከትሎ ይመስላል ዛሬ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የተባበሩት መንግስታት ድርጅት የፀጥታው ምክር ቤት አባላት የ15 ሀገሮች አምባሳደሮች ባደረጉት ገለጻ በትግራይ ክልል ለ3.5 ሚሊዮን ዜጎች እርዳታ እየደረሰ መሆኑንና ከዚህም ሰባ በመቶ የሚሆነውን እርዳታ የሚያቀርበው የኢትዮጵያ መንግሥት መሆኑን አስረድተዋል። ከውጭ የሰብአዊ እርዳታ ድርጅቶችና ሀገራት በኩል የሚጠበቀው በጊዜ እንዳልደረሰና ቀደም ብሎ እርዳታውን ለማድረስ ሲጠየቁ የነበሩ ጥያቄዎች ሁሉ ግን ምላሽ እንዳገኙ አስታውሰው መንግሥት ለዜጎቹ አርባ ቢሊዮን ብር እስካሁን ወጪ እንዳደረገ ይህም ቁርጠኝነቱን እንደሚመሰክር ሚኒስትሩ ለአምባሳደሮቹ ገልጸዋል። የውጭ ጉዳይ ሚኒስቴር ባሰራቸው መግለጫ እንዳመለከተው ከሰብአዊ እርዳታ ባሻገር የሰብአዊ መብቶች ጥሰቶችን ለማጣራት እስከ ዛሬ የተሰሩትንና ወደፊትም የሚጠበቀውን በማብራራት በዚህ ረገድ ከዓለም አቀፉ ማኅበረሰብ ጋር አብሮ ለመሥራት መንግስት ቁርጠኛ መሆኑን ደመቀ መኮንን ለአምባሳደሮች አብራርተዋል። በመጨረሻም ከዚህ ውጪ በመንግስት ላይ ሀቅን መሰረት ያላደረጉና እስካሁን የታየውን ከፍተኛ መርጠ ያላገናዘቡ ወቀሳዎች መታረም እንዳለባቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስገንዝበዋል። እንደ መግለጫው ከሆነ የሀገሪቱን ሉዓላዊነት በመጠበቅ የችግሩን መነሻና እየተደረገ ያለውን ጥረት በመገንዘብ ድጋፍ እየሰጡ የሚገኙ አገሮችንም እንዳመሰገኑ ታውቋል። በሌላ በኩል ከጄኔቭ ስዊትዘርላንድ በተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በበኩላቸው ዛሬም በትግራይ ክልል ከባድ የሰብአዊ መብቶች ጥሰት እየተፈጸመ እንደሚገኝ የሚያመለክቱ ታማኝ ዘገባዎች ይደርሱኛል ብለዋል። ደረሱኝ የሚሏቸውን ዘገባዎች በመጥቀስ በትግራይ በሁሉም ወገኖች የወሲብ ጥቃቶች፣ የዘፈቀደ ግድያዎችና የሕዝብና የግል ንብረቶች ይዘረፋሉ ይላሉ ባሽሌት። ኮሚሽነሯ በመጨረሻ ግን የኢትዮጵያ መንግስት ተጠያቂነትንና የሰብአዊ እርዳታን ተደራሽነት ለማሳደግ ለሰብዓዊ ተዋናያን የወሰደውን አዎንታዊ እርምጃ አመስግነዋል። ትናንት ከስምምነት ላይ ሳይደረስ በተበጠነው የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ላይ አገራቸውን ወክለው የተናገሩት አምባሳደር ሊንዳ ቶማስ ግሪንፊልድ የሚከተለውን ብለው ነበረ ስ ዩናይትድ ስቴትስ በኢትዮጵያ ውስጥ አሁን በሚታየው የሰብአዊ ሁኔታዎችና የሰብአዊ መብቶች አያያዝ ስጋት አላት። በአሁኑ ጊዜ በኢትዮጵያ የሚሆነው ነገር ዛሬም ሆነ ወደፊት በሺዎች የሚቆጠሩ ንጹሐን ሰዎች የሚኖረው አንድምታ አውዳሚ ነው። ለአካባቢው ሰላምና ደህንነትም ቀጥተኛ ስጋትን የደቀነ ነው። በአስቸኳይ ልንፈታው ይገባል። ወደፊትም ጭካኔ የተሞሉ ድርጊቶችን ማስቆምና የሰዎችን ስቃይ መግታት በኢትዮጵያ መንግስት ትከሻ ላይ የሚወድቅ ኃላፊነት ነው። በትግራይ የሚካሄደውን ውጊያ በአስቸኳይ እንዲቆም የኢትዮጵያን መንግስት እናሳስባለን። ያን ለማድረግ ደግሞ የኤርትራ ኃይሎችንና የአማራ ክልል ኃይሎችን ከትግራይ ማስወጣት አይነተኛ እርምጃዎች ናቸው። በአንድ ላይ ለሰላማዊ መፍትሄ እንዲሰሩም እንገፋለን። በተለይ ይህን ጥያቄ በተመለከተ ባለፈው ሳምንት ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ቪኦኤ ጥያቄ ያቅርቦላቸዋል። የሚከተለው መልስ ነበር የሰጡት ኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ የዚህ ወረዳ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው። በዛ መግለጫችን በደንብ አመልክተናል። እኛ እዛ ሀገር ገብተን አንዱ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው። ይሄ ከሞራልም አንጻር ዓለም አቀፍ ሕግን ከማክበርም አንጻር ሉዓላዊነትን ለማክበር ከወጡት ሕጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁን ቢሆን አያስኬድም። በዛ መግለጫችን በደንብ አስቀምጠናል። ኢትዮጵያ ህዝብ አንድ የፌዴራል መንግስት የራሱ ህጎች አሉት። የፌዴራል መንግስትና ክልሎች የሚገናኙባቸው አግባቦች አሉት። ዞሮ ዞሮ ይህ መዋቅር ይህ ስያሜ የውስጥ ጉዳይ ነው። የዛ ሚሊሻ የዚህ ሚሊሻ ብሎ ማለት አያስኬድም ነው። ለምንድን ነው ወደዚህ የተገባው? የዚህ ሚሊሻ የዛ ሚሊሻ የሚባል ነገር አለ ወይ ነው። ለኢትዮጵያ ነጻነት ሁሉ ሚሊሻ ኢትዮጵያ ሚሊሻ ነው። ይህም በዚህ ደረጃ ነው የምናየው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ነው። በቤኒሻንጉል ጉሙዝ መተከል ዞን ድባጤ ወረዳ ባለፈው ሳምንት 26 ሰዎች በመንግስት የጸጥታ አስከባሪዎች ተገድለዋል ሲሉ የአይን እማኞች ተናገሩ። የተባለውን የእማኞች ገለጣ ያስተባበለው የክልሉ ፖሊስ ኮሚሽነር በበኩሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ የሚባሉ ታጣቂዎች ላይ ግን እርምጃ እየወሰደ መሆኑን ገልጧል። ናኮር መልካ ዝርዝሩን ይዟል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገለዋል ሲሉ የአይን እማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባሉ የገለጹ የአካባቢው ነዋሪ ተናግረዋል። ግድያ የተፈጸመው የካቲት 19 2013 ዓ.ም ቅዳሜ ሌሊት ለእሁድ አጥቢያ ማለዳ አካባቢ መሆኑን አቶ ንጉሴ ፈይሳ ገልጸው የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጭ የታጠቀ ሌላ ማይል ጥቃት ስለሚሰነዝር እንደሆነ አመልክተዋል። የተገደሉ ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። እንግዲህ የተፈጠረው ነገር የመከላከያ ሰራዊት ነው ገብቶበት የተፈጠፈው። አሁን የሞቱት ንጹህ ዜጋ ነው። አጋጣሚ የደረሱበት መከላከያ መሆናቸውን በምን አወቁ? እንግዲህ መከላከያ መሆናቸውን ራ መኪና በመኪና የሚንቀሳቀስ የለም። ከመከላከያ ከመንግስት አካል በዞ ላይ የሚንቀሳቀስ እስካሁን የለም። ሰዎች ናቸው ስምንቶቹ ሴቶች ናቸው፣ አስራ አንድ ወንድ ናቸው። ሰባት ትላልቀው የሚባሉ ዋዛንቹ ነዚ ሰዎች በጣም ጉዳት የደረሰባቸው እንደሚወጣቸው ያለፈ መሆኑን የሚታወቅ ነገር ነው። እነማን እነማን ይባላሉ ከዛ ውስጥ የሚያውቁት አለ የእርስዎ ዘመድስ አለ እንግዲህ እኛ ዘመዶች ባይኖረንም ጉዞ የምናውቃቸው ትላልቅ ሰዎች አሉ ሌበን ሌንጫ የሚባሉ እና ብዙዎቻቸውንም እንግዲህ እኛ በጨባቸው የምናውቀው እሱ ነው እንግዲህ ግድያውን ማከናወን የተፈለገበት ምክንያት ምንድን ነው መከላከያ ገብቶበት መጨፍጨፉን ብቻ ና ይዘን ወይ እነዚህ ሰዎች ነገር ሰርታ ገን እኛ የምናውቀው ነገርም የለም። እንግዲህ ገብቶበት እንግዲህ ከየት እንደመጣ ከላያዩን በራሳቸው ፍላጎት የሚሆን የሚታወቅ ነገር የለም። ብቻ ገብቶበት ይህን ሁሉ ጭፍጨፋ እንዳደረሱ ብቻ ነው እንግዲህ አየን እኛ። ክዳም እነሱ ከበው ነው ያደሩት እነሱ በአስራ አንድ ሰዓት ላይ ነው ሱድ ነው እነሱ ጠጠሙ ጥፋት ማድዳ ላይ ማለት ነው። ተጠያቂ የሆነ አካል አለ ለዚህ ግድያ? እስካሁን አሁን ለምሳሌ እርሶ የአካባቢ ነዋሪ ኖት አይደለ? እንደ ነዋሪነቶ የሚመለከተው የመንግስት አካል በመደወል ወይ ደግሞ በአካል በመሄድ ያለውን ነገር ማሳወቅ አይችሉም ነበር? ሌላ ሰው መቷቸው ገሏቸው ቢሆን ለመንግስት ሌላኛ ደግሞ ይህ መንግስት አካል በራሱ ጊዜ ስላጠፋ ይህን ነገር ደግሞ ለመንግስት ብትነግረው ራሱ ይህ መንግስት መልስ ይሰጣል ብዬ እኔም ተስፋ አላደርግም እንደኔ ማለት ነው። ሌላው እንዲሁ እማኝነኝ ያሉት አቶ ሀብታሙ አምሳሉ የመንግስት ጸጥታ ኃይሎች በድባጤ አልባሳ ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባለ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድሏል ብለዋል አቶ ሀብታሙ ማንነታቸው ያልታወቁ ሰዎች መከላከያ ገብሏል። ወደ አልባሳ እየሄዱ ማለት ቱሉድን ከሚባል የሆነ ታራል ዛ ላይ ቆሞ ሰዎች መከላከያ ገላሉ። በዛችን እንዴት ነው አሁን ዶን እነዚህ አይነት ሰላማዊ ህዝብ ላይ ሰላማዊ ሰው ላይ ይህን እርምጃ ይወስዱ ነሱ? በዛን እንዴት ነው እና ይህ ልጅ አባቱ ይቃምጣልኝ ብሎ ገጠር ናቸው እና ወደ ከተማ ይልካል። ከዛ ልጁ ምንም አላወቀም፣ አገሩ ሰላም ነው ብሎ ያው እንግዲህ አንድ የመከላከያ ግብ ጠባቂ አገር እያለ መንገድ ላይ ይዞት ይህ የምትሄድ ብሎ ስተይኩት አይ አባቴ ሳሙና ግዛት ብሎ ሊኮኝ ወደ ቆርቃጄ ሊገዛ ነው ብሎ ይነግራል። አይደለም አንተ ሳሙና ትገዛ አይደለም ሌላ ተልኳል ምናምን ተባለ በቃ በዱላ ደበደቡት። የሆነ አልባሳ የሚባል ካንባለ እዛ የደበደቡ ወደ አልባሳ ወሰዱ። የወሰዱ የደበደቡ ልጁ መንገድ ላይ ደከመ ሞተ። አቶ ንጉሴ የአልባሳ ቀበሌ ነዋሪዎች ከተኩሱ ለማምለጥ ወደ ጫካ ስለሸሹ የተገደሉ ሰዎች አስከሬን እስካሁን አለመቀበሩን ተናግረዋል። የለም እስካሁን ማን ሄዶ ይቀብራል? እነሱ አሁን ጭራሽ ሌላ ሄዶ ሰው እንዳይቀብር አሁን እነሱ ከቦታ ላይ እስካሁን መቀላቀያዎች፣ ስለዚህ የሚሰሩ ሰው እዛ ሄዶ ለመቅበር እየሰራ ነው። አሁን እስካሁን እራሱ ተነስቶ እንሄዳለን የሚልም ሰውም የለም። አሁን ሄደን ይቀብራል የሚል ሰውም የለም። የአካባቢው ነዋሪዎችስ? እዛ አካባቢ ያሉት ወደ ሌላ ነው የሸሹት አሁን ወዴት ከተገደሉ ሰዎች ቤተሰቦችና የቅርብ ዘመዶች ተጨማሪ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚዝ መሐመድ በአልባሳም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነር አብዱላዚዝ ገልጸዋል። አጣርተው ሊነግሩኝ ይችላሉ። መረጃም የለንም። በዚህ አይነት ተግባር የማይፈልግ የኛ ኃይል ማለት ነው። ግን ሰላም ተግባር ላይ የተሳተፈ የሰው በሙሉ እርምጃ ወስደናል፣ አስረናል። ታጥቆ የህዝብ ሰላማዊ እንቅስቃሴ እንዲቀጣ የሚያደርግ ግጭት የሚፈጠር ሰው የሚገድል ዘር ከዘር ለይቶ ግድያ የሚፈጽም መኪኖች የሚያቃጥል በየቦታው በቃ እንደዚህ አይነት ተግባር ላይ የተሳተፈ ሰው በሙሉ እኛ እርምጃ ወስደናል። ምን ያህል ሰዎች ናቸው እርምጃ የወሰዳችሁባቸው? ቁጥራቸው ምን ያህል ሰዎች ናቸው የሚሆኑት? በምን ያህል ጊዜ ውስጥ የመተከል ችግር እኮ ከተጀመረበት ጊዜ ጀምሮ እርምጃ የወሰድን ነው የምንሄደው ጸረ ሰላም ላይ። እነዚህ ሰዎች አሁን ከየትኛው ድርጅት ጋር እንደሚሰሩ ተጠርጥረው ነው የተያዙት? ጎዲን ነበር የሚባለው ጎዲን ጉምት ንቅናቄ ዲሞክራሲያዊ ፓርቲ ማለት ነው። እነዚህ ብሎ ነው ፓርቲ መሰረቶ፣ ሲንቀሳቀሰ የነበረ እና ይሄ ሰራዊት የጎዲን ሰራዊት ይባላል። ከዚህ ጋር ተያይዞ አሁን ቅድም ጠየኮት በአልባሳ ቀበሌ ውስጥ እንዲሁም ደግሞ በሶምቦ ስሬ፣ በዳሌሳ ቀበሌ ውስጥ ከዚህ እንቅስቃሴ ጋር ተያይዞ በቅርቡ ቁጥጥር ስር የዋለ ወይ እርሶ እንዳሉት የተወሰደ እርምጃ አለ? ምንም አልነበረም እዛ ቀበሌ ምንም የተከሰሰ ነገር የለንም። በዛ አሁን አንተ በምታት ብቾ ቀበሌዎች ላይ ይሄ ፖለቲካ አጀንዳ ነው ብዙም እንትና አይለኝም። ይሄ ማጣራት ይቻል ይሆናል ግን ስለሌለ ነው ማለት። በየጊዜው እኮ ነው እኛ መረጃ የምንወስደው። መዋክሬም አለን ከዛ ቀበሌ ላይ ፖሊስ ኦፊሰር አለን ከዛ ላይ። ስለዚህ እንደዚህ አይነት ምን ነገር የለም። የዲባጤ ወረዳ አስተዳዳሪ አቶ ሙላለ መዋቆያ በበኩላቸው በማዘዣ ማዕከል ካልሆነ በስተቀር ምላሽ ሊሰጡበት እንደማይችሉ ገልጸዋል። መረጃ በኮማንድ ፖስት ሰብሳቢ በኩል መረጃ የሚሰጠው በእኛ በኩል አለ። ያው እርሱም የኮማንድ ፖስት አባል እንደሆኑ ስለተነገረኝ ነው ወደ እርሱ የደወልኩት። በዋናነት ለዚህ አይነት መረጃዎች የሚሰጡት በኮማንድ ፖስቶች በኩል ነው። በእውቅና ነው። ለዚህ ኮማንድ ፖስት ሰብሳቢ ጋር መረጃ ዞኑም የሚያዝ ከሆነ ከዞን ጀምረው የመተከል አካባቢ ዞንን የማረጋጋትና የዜጎችን ሕይወት ለመጠበቅ ታቅዶ ከሶስት ወራት ወዲህ በጠቅላይ ሚኒስትሩ የተቋቋመው የማዘዣ ማዕከል አስተባባሪ ሌተና ጀነራል አስራት ዴኔሮን ለማነጋገር ባለፈው ረቡዕ ጀምሬ ይህ ዜና እስከተጠናቀረበት ጊዜ ድረስ ከስምንት ጊዜ በላይ ላደረግኩት የስልክ ጥሪና የቴክስት መልእክት ሙከራ መልስ አልሰጡኝም። በመተከል ዞን የተለያዩ ወረዳዎች መንግስት ጸረ ሰላም ብሎ የሚጠራቸው ታጣቂዎች ባለፉት አምስትና ስድስት ወራት ውስጥ በርካታ ሰላማዊ ዜጎችን መግደላቸውና በአስር ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ይህ በእንዲህ እንዳለ ከሰባት ሺህ የሚበልጡ የጉሙዝ ተወላጆች ከሚሰነዘርባቸው ጥቃት ለማምለጥ ከቤት ንብረታቸው መፈናቀላቸውንና ወደ ሱዳን ብሉናይል ግዛት መሰደዳቸውን በተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንሲኤችአር ባለፈው ሳምንት አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ የእጩዎች ምዝገባ በትላንትና ዕለት ቢጠናቀቅም የምርጫ ቦርድ ለተወሰኑ ክልሎች የምዝገባ ጊዜውን እስከ የካቲት ሰላሳ ማራዘሙን አስታውቋል የእጩዎች ምዝገባ ከተጠናቀቀባቸው አንዱ በሆነው የድሬዳዋ አስተዳደር አስር የፖለቲካ ፓርቲዎች እጩዎችን ያስመዘገቡ ሲሆን የፓርቲዎችና የአስተዳደሩ የምርጫ ቦርድ ቅርንጫፍ ግንኙነት መልካም መሆኑን የፖለቲካ ፓርቲዎቹ አመራሮች የተናገሩትን ጠቅሶ አዲስ ቸኮል ከድሬዳዋ ተከታዩን አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ኩለቅ ላይ በወጣ መግለጫ እንዳስታወቀው በአዲስ አበባ፣ በድሬዳዋ፣ በኦሮሚያ፣ በሐረሪ፣ በጋምቤላ ና በቤኒሻንጉል ጉሙስ የጪዎች ምዝገባ ተጠናቋል ብሏል። በሌላ በኩል በአማራ፣ በሶማሌ፣ በአፋር፣ በደቡብ ብሔሮች፣ ብሔረሰቦች ና ህዝቦች እንዲሁም በሲዳማ ክልል ና በምስራቅና ምዕራብ ወለጋ ዞኖች የጭዎች ምዝገባ እስከ የካቲ 30 መራ ዘመን አስታውቋል። የውሳኔውን መነሻ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ና ሽምልስ ያስረዳሉ። ዝግጅት ቀድሞ የቢሮዎችና በቃ በተለይ መጋዘንም ደግሞ ማስቀመጥ ስለሚያስፈልግ እሱን ዝግጅት ባደረጉና ለመከፈት ያስችላሉ በሚባሉ ክልሎች ነው። የካቲት ሀያ አምስት ድረስ የመጀመሪያ ዙሮቹ ምዝገባ ሲያከናውኑ ቆይተዋል። ሁለተኛ ዙር ደግሞ በኋላ ዘግይተን የካቲት አስራ አምስት የጀመር ነው ደግሞ በመጀመሪያ ዙር የካቲት አስራ አምስት ከሀያ ስድስት ነበር ያል ነው። ዛሬ ደግሞ አራት ቀን ጨምረን ደግሞ ለነሱ ለሁለተኛ ዙርም እስከ ሰላሳ ድረስ ሆኗል ማለት ነው። ስለዚህ የጦቹ ምዝገባ በአጠቃላይ ተጨማሪ ቀናት በሁለቱም ዙር አራት አራት ቀን የጨመር ነው። ያው፣ አራቱ ቀናት የተጨመሩባቸው ምክንያቶች ደግሞ ለምሳሌ እኛ መቃስና ጓጉስ በትራንስፖርቴሽን ችግር የተነሳ ቢሮዎች ያልተከፈቱባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ደግሞ ቢሮዎችን ተከፍቶ አስፈጻሚዎች አልተሟሉም እየተባለ እጩዎች ቅሬታ ያቀረቡባቸውን ቦታዎች ስለነበሩ በአጠቃላይ ሁለቱን አንድ ላይ ከግምት ውስጥ በማስገባት ተጨማሪ አራት ቀናት ጨምረናል ማለት ነው። የእጩዎች ምዝገባ ከተጠናቀቀባቸው አካባቢዎች አንዱ የሆኑ ድሬዳዋ ለሕዝብ ተወካዮች ምክር ቤት ሁለት፣ ለአስተዳደር ምክር ቤት ደግሞ መቶ ሰማኒያ ዘጠኝ ወንበሮች ያሉ ሲሆን ለእነኙ ወንበሮች ለመወዳደር ስለተመዘገቡ ፓርቲዎች የአስተዳደሩ ምርጫ ቦርድ ቅርንጫፍ ኃላፊ አቶ ዚያድ ያሲን መሀመድ ይናገራሉ። በከተማና በገጠር የተመዘገቡ የእጩዎች ተወዳዳሪ ፓርቲዎች አሉ። እነዚህ መካከል ወደ አስር የሚደርሱ ፖለቲካ ፓርቲዎች አንደኛው ገዢ ፓርቲ ብልጽግና፣ አብን፣ ኢዜማ ኢህአፓ ኢትዮጵያ ህዝብ አቤታዊ ፓርቲ ማለት ነው። ህፃነትና ለአንድነት ህክመት ፓርቲ፣ እናት ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ አዲስ ትውልድ፣ የመላው ኢትዮጵያ አንድነት ፓርቲ እሱም አለበት። እነሱ ፓርቲዎች ናቸው የተመዘገቡት ማለት ነው። በዛ መሰረት በስምንቱም ቢሮዎች ለሁለት ክልል መስተዳደር እና ሁለት የክልል ምክር ቤት ነው ያለው። ሁለት ህዝብ ኳሽ ምክር ቤት ምዝገባ እንደ ከተማ መስተዳደር ለሁለቱ ህዝብ ተወካዮች ምክር ቤት 14 እጩዎች ተመዝግበዋል ለተለያዩ ፓርቲዎች። እንዲሁም ለክልል ምክር ቤት በአጠቃላይ 310 እጩዎች ተመዝግበዋል። ድሬዳዋ ላይ በክልል ፓርቲነት ተመዝግበው የነበሩት የድሬዳዋ ነዋሪዎች አንድነት ፓርቲና ህብረት ለነጻነትና ለዲሞክራሲ ፓርቲዎች በብሔራዊ ምርጫ ቦርድ መስፈርቱን አላሟላቸውም ተብለው ከውድድር ውጭ ሆነዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሴ አየለ ለድሬዳዋ ምክር ቤት አብንን ወክሎ በእጩነት ሲመዘገቡ የህብረት ለነጻነትና ለዴሞክራሲ ፓርቲ አባል አቶ ጀማል ኡመር ደግሞ የነጻነትና እኩልነት ፓርቲን ተቀላቅለው በእጩነት መመዝገባቸውን ከፓርቲው ህዝብ ግንኙነት ያገኘነው መረጃ ያመለክታል። በዋናነት የማህበራዊ መሰረቱ ድሬዳዋና ዙሪያዋ የነበረው ሰርዳ የተባለ ፓርቲም በምርጫ ቦርድ ከተሰረዙ ፓርቲዎች መካከል ነው። እጩዎቻቸውን ካስመዘገቡ ፓርቲዎች መካከል አንዱ የሆነው ኢዜማ በምርጫ ቦርድ ለመወዳደር የመወዳደሪያ ቅጽ ከወሰዱት ሰማንያ አምስት አባሎች አብዛኞቹ ሳይመዘገቡ ቀርቷል ብሏል። ይህም በቢሾፍቱ በአንድ አባሉ ላይ በተፈጸመው ግድያ ከተፈጠረው ፍርሃት ጋር የተያዘ ሊሆን ይችላል ሲሉ የፓርቲው የድሬዳዋ ኃላፊ አቶ ወንደሶን አሰፋ በተለይ ለቪዮ ገልጸዋል። በምርጫ ሂደቱ ላይ እኛ ጋር ተመዝግቦ የነበረው ለከተማ ገጠር ላይ መግባት አልቻለም። ገጠር ተወካዮቻችን ብንካቸው ፖሊስ ው የሚል መንገድ ነው አንፈልግም ብለው ውጭ ይዛሉ። ምን ለተደረጉ አናቅም። ስለዚህ ወደ ገጠር ለመግባት አልቻለም። በምዝገባ እየመጡልን ሰማንያ የሚጠጉ አባላቶቻችን ነበሩ እና አሁንም አውቀው እስከ መጨረሻ ድረስ ሄደው የነበሩ በስተ መጨረሻ ላይ ግን በፍራቻ ምክንያት እና ሌሎች የእኛ እንድናውቀው ወይም ልንደርስበት ያቻለው ሌሎች ተጽዕኖዎችን ተጨምሮ በአሁኑ ሰዓት ላይ ከሰማኒያ አምስት ሰዎች ውስጥ ያለን ቁጥር እጅግ በጣም አነሰ ነው። አብን ከባልደራስና ከመኢአድ ጋር በጋራ ለመስራት መስማማታቸው በመገናኛ ብዙሀን ቢነገርም በድሬዳዋ ግን አብንና መኢአድ እጩዎቻቸውን ለየብቻ አስመዝግበዋል። የአብን ድሬዳዋ ቅርንጫፍ ኃላፊ አቶ ድርባለኝ ፓርቲያቸው ካለው ውስን አቅም አንጻር ብዙውን የከተማ ኗሪ ሊደርስ ባለመቻሉ ሀያ ስድስት እጩዎችን ብቻ አስመዝግቧል ብለዋል። ሀያ ሰባት የሚደርሱ እጩዎች አስመዝግበናል አንድ የሚወከል እጩ ተወዳዳሪ ነው። ሌሎቹ ሀያ ስድስቶቹ ለድሬዳዋ ከተማ የክልል ምክር ቤት የተመዘገቡ ተወዳዳሪዎች ናቸው ማለት ነው። በድሬዳዋ በሚካሄደው ምርጫ ተፎካካሪ ይሆናሉ ተብለው ከሚጠበቁ ፓርቲዎች መካከል ኦፌኮ ኦነግም ሆነ ኦብነግ እጩዎቻቸው አለማስመዝገባቸውን ከምርጫ ቦርድ ያገኘ ነው መረጃ ያመለክታል በቀጣይ የአስፈጻሚዎች ምልመላና ስልጠና ላይ እንደሚያተኩሩ የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ አስታውቀዋል ለዚህም 140 ሺህ አስፈጻሚዎች መመልመላቸውንና በተፎካካሪ ፓርቲዎች እያስገመገሙ መሆናቸውንም ተናግረዋል በሀገር አቀፍ ደረጃ እስካሁን 15 ፓርቲዎች ለመወዳደር መመዝገባቸውን የምርጫ ቦርድ ኃላፊዋ ብርቱካን ሚደቅሳ ከሁለት ቀን በፊት መግለጻቸውን ጠቅሶ ቪኦኤ ዘግቦ ነበር ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በመጪው የኢትዮጵያ ስድስተኛው ሀገር አቀፍ ምርጫ ባልተሟላ መንገድም ቢሆን የተለያዩ የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን በምርጫው የሚሳተፉ ፓርቲዎች ገለጡ። አስቴር ምስጋናው የአንዳንዶቹን አመራሮች አነጋግራ ተከታዩን አድርሳናለች። የተፎካካሪ ፓርቲ አመራሮች ስድስተኛው ሀገራዊ ምርጫ ነጻ ተአማኒና በሕዝብ ዘንድ ተቀባይነት ያለው እንዲሆን እየሰሩ መሆኑን ገልጸዋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ የሱፍ ኢብራሂም እንዳሉት አብን በችግር ውስጥ ሆኖም ቢሆን ዘንድሮ ለሚካሄደው ሀገራዊ ምርጫ የተሻለ ተወዳዳሪ ለመሆን እየሰራ መሆኑን ገልጸዋል። አብን ምርጫው ከመካሄዱ በፊት ሀገሪቱ ያለችበትን አስቸጋሪ ሁኔታ በመረዳት ብሔራዊ ውይይትና ድር ድር እንዲቀድም ሕገ መንግሥት እንዲሻሻልና የመዋቅር ክለሳ እንዲደረግ ፍላጎት ቢኖረውም ጥረታቸው አለመሳካቱን አቶ ይሱፍ አስታውቀዋል። የምርጫውን ዝግጅት አስመልክተው ፓርቲው ለምርጫው የሚሆኑ ሰነዶችን በባለሙያዎች የተገመገሙ ማኒፌስቶና የፖሊሲ ስራዎችን ማጠናቀቁን አብራርተዋል። ያለውን ምርጫ ከነ ተግዳሮቶቹ ከነ ጭሮቹ የበጎ ኃይሎች ቅንጅት የሚፈጠርበትን ሁኔታ ለመፍጠር እንደ መልካም አጋጣሚ በመቁጠር ያለውን የኢትዮጵያ ፖለቲካ በተቀናጀና በተጠናከረ መልኩ ለመግፋት እንዳስችል እንደ መነሻ ነው ያየው እና ከምርጫው በፊት በርካታ ችግሮች መኖራቸው ሀገሪቱ የነበረችበት አዘቅጥም ሰፊ መሆኑን በመረዳት ብሔራዊ ውይይትና ድርድር እንዲኖር ፍላጎት ነበረው። ያ ያው አልተሳካም። ወደ ምርጫ ማዕቀፍ ውስጥ ገብተናል። ብዙ ነገሮች ሳይስተካከሉ መንግስት ለውጥ ሳይኖር የመዋቅር ክለሳም ሳይኖር ዘላቂና መሰረታዊ የፖለቲካ መደላድል ሳይሰራ ነው ወደ ምርጫ የተሄደው። ሆኖም ያለውን ነገር ጨብጠን የተሻለ የፖለቲካ እንቅስቃሴ በቀጣይ ለማድረግ የሚያስችል ሰፊ የፖለቲካ ስራዎችን እየሰራን ነው ያለ ነው። የሰነድ ዝግጅቶችን አጠናቀናል። የማኒፌስቶ ዝግጅትም ተጠናቋል። በባለሙያዎች ትችት ተደርጎ የፖሊሲ ስራዎችም ተጠናቀዋል። መዋቅሮቻችንን ፈትሽን አጠናክረን አባላቶቻችንንም ተገቢውን የምርጫ ቦርዱን መመሪያዎችም ሁሉ ስልጠና ሰጠን፣ አጠናቀናል። እጩዎችን መልምለን የምዝገባ ስራዎች ላይ ነው አሁን የሚገኘው ማለት ነው። ለዚህ ምርጫ ገዥ ፓርቲ እገዛ እያደረገላቸው መሆኑን የተጠየቁት አቶ የሱፍ፣ ገዢ ፓርቲ በዚህ ወቅት ተፎካካሪ ፓርቲዎች ተቀራርበው በመስራት ችግሮች ሲፈጠሩን በሰለጠነ አግባብ መፍታት የግድ መሆኑን ጠቅሰው፣ ይህ እንዲሆንም አብን መንግስትን እያሳሰበ እንደሚገኝ ተናግረዋል። አሁን የኢትዮጵያ ፖለቲካ በተለመደው በቆየው ነባራዊ በሆኑ የስልጣን ግብግብና በእኛና በእነሱ ፖለቲካ የታጠረ ነው። የዜሮ ድምር ፖለቲካ እንደመሆኑ መጠን ሀገርን ወደፊት ለማሻገር ያለመ ያነ ገበረ አየለው እንግዲህ አብዛኛው የኢትዮጵያ ችግር በመንግስት መዋቅር ውስጥ የሚፈጸም ነው። አሁን ተገቢውን የፖለቲካ አድማስ ለማስፋትም በቂ የሚባል እንቅስቃሴ የሚያደረገ አይደለም። የመንግስትን ይባስ ብሎ እንደውም የማጠልሸት የማሳነስ፣ የማንቋሸሽ ፖለቲካ ነው እያራመዱ ያሉት። እስኪ በእናንተ በኩል ምርጫው ሰላማዊ እንዲሆን ምን ስራ እየተሰራ ነው? ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር በአብዛኛው ቁጥር ላይ መሰረት ያደረገ ፉክክሩም ቢሆን መርህ ተኮር ህግ መሰረት የሚገዛ መሆን አለበት ብለን ነው የምናምነው። እኛ ራሳችንን ለዚህ ኮሚት አድርገን ነው እየተንቀሳቀስን ያለ ነው። ከዛሬ ሁለት ዓመት በፊት የአንድ ተፎካካሪ ፓርቲ አመራሮች መጥተው እዚህ ደጋፊዎቻቸውንና አባሎ ቻቸውን ለማወያየት ፈልገው ነበር። ግን ደግሞ በወቅቱ ያዩትም ሰዎች እንደተናገሩ፣ ሌሎች ሰዎች ማስተያየት እንደሰጡት የአብን ደጋፊዎች ወደዚህ ክልል የዚህ ፓርቲ አመራሮች መግባት የለበትም በማለት ሁከት የፈጠሩበት ሁኔታ አለ እና እንደዚህ አይነት ክስተቶች እንዳይፈጠሩ በእናንተ በኩል እየተደረገ ያለው ነገር ምንድን ነው? የተፈጠረውን ችግር ሁላችንም የምናስታውሰው ነው። ባህር ዳር ከተማ ላይ ተፈጽመው የነበረውን ችግር እኔ አስታውሰዋለሁ። ሁላችንም የምንረሳው አይደለም። ያ ጉዳይ ግን ወይም ያ ችግር የተፈጠረው በአብ ምንም አይደለም። ይህንን እናረጋግጥ ልቻል ጉዳዩን ለማጣራት ሞክረናል። መረጃዎችን ለመሰብሰብ ሞክረናል። ጉዳዩ በኢዜማ በፊት አሁን ኢዜማ ላይ በዋናነት የተሳተፉ ያሉ አመራሮች ቀደም ሲል በፀረ ወያኔ እንቅስቃሴ ውስጥ ከሀገር ውጭ ሆነው ወታደሩ ጋር አሰማርቶ የትጥቅ ትግል ሲመሩ የነበሩ አካላት እንደነበሩ ነው እና እነዚህ አካላት ወደ ሀገር ውስጥ ያው ለውጡን ተከትሎ በገቡበት ሰዓት ወታደሮቻቸው ድሞቢላይዝ ሲደረጉ በተገቢው ሁኔታ አሰማርተዋቸው የነበሩትን ወታደሮች ወደ ህዝቡ የሚቀላቀሉበትን አግባብ መፍጠር አልቻሉም እና ከፍተኛ ቅሬታ በራሳቸው አባላት ነበሩ። በአብዛኛው ደግሞ በትክክል ብሎ አሰማርተዋቸው የነበሩ እና ከፍተኛ ቅሬታ የነበራቸው ባህር ዳር፣ ጎንደር ያሉ የአማራ ልጆች ነበሩ እና በዛው በድርጅታቸው መካከል በተነሳ ችግር እንደተፈጠረ ነው። እና ወረታ ላይ ካምፕ ሁሉ ውስጥ አስቀምጠዋቸው ከአውሮፓ ህብረት፣ ከተለያየ አካላት በመንግስት በኩልም የተደረጉ ድጋፎችን አመራሮቹ ራሳቸው ከመጠቀም አልፎ እኛን ድጋፍ አላደረጉልንም፣ ወደ ሰላማዊ ህይወታችን እንድንመለስ አላገዙንም በሚል እርስ በርስ የነበረ ጅጌጦ ቅራኔ ነበር እና ባህር ዳር በሚንቀሳቀሱበት ጊዜ አመራሮቹ በሌላ ፓርቲ በኋላ በመሰረት ፓርቲ ስራዎችን በሚያከናውኑበት ጊዜ የተፈጠረ ችግር ነው። ታብንጋ ፍጹም የሚያገናኘው ነገር የለም። ፓርቲያቸው ለመጀመሪያ ጊዜ ለሚያደርገው ምርጫ ከወዲሁ አስፈላጊውን ዝግጅት እያደረገ መሆኑን የገለጹት ደግሞ የአዲሃን ሊቀመንበር አቶ ተስፋውን አለምነ ናቸው። ፓርቲያቸው ለምርጫ ቅስቀሳ የሚሆን ማኒፌስቶ ማዘጋጀቱን ጠቅሰው ተወዳዳሪ እጩዎቹን በመመልመል የማስመዝገብ ስራ እየሰሩ መሆኑን ተናግረዋል። መንግስት እስካሁን ድረስ ለፓርቲያቸው ያደረገው ድጋፍ ባይኖርም የፋይናንስና መሰል ድጋፎችን በቀጣይ ያደርጋል የሚል እምነት እንዳላቸው ጠቅሰዋል። በፖለቲካ እንቅስቃሴያቸው በኩል ብዙ ችግሮች እንዳልገጠማቸው የገለጹት፣ ችግሮች ሲያጋጥሙም ፓርቲው በመነጋገር እየፈታቸው መሆኑን ተናግረዋል። ሀገሪቱ አሁን ባለችበት ተጨባጭ ሁኔታ ምርጫ መካሄዱ ተገቢ ነው ብለው ያምናሉ ተብለው ለቀረበላቸው ጥያቄም ሀገሪቱ ችግር ውስጥ ብትሆንም አቅም ያለው ዲሞክራሲያዊ መንግስት ለመገንባት ምርጫ መካሄድ የግድ ነው ብለዋል። በኛ እምነት ዲሞክራሲያዊ መንግስት ያስፈልጋል። you ችግሮች ሊቀረፉ የሚችሉት ዲሞክራሲያዊ መንግስት ሲኖር ነው። ዲሞክራሲያዊ መንግስት እንዲኖር ደግሞ ምርጫ ያስፈልጋል የሚል እምነት አለ። አሁን እዚህም መዛም ያሉ ዘርፈ ብዙ ችግሮች ሀገራችንን ጭንቀት ውስጥ ወይም ከፍተኛ ስጋት ውስጥ ከቷታል። ግን እነኚህ ስጋቶች እንዴት ይፈታሉ ብለን ካሰብን እነኚህን ስጋቶች ይፈታልኛል የሚለው የኢትዮጵያ ሕዝብ መምረጥ መቻል አለበት። የኢትዮጵያ ሕዝብ መወከል መቻል አለበት። ስለዚህ ምርጫ በስጋቶች ቀጠና ውስጥ ቢሆን ማካሄድ መቻል አለብን። ያ ማለት ምናልባት አሁን ድንበር አካባቢ ወይም የሚነሱ በጣም ወሳኝና አንገብጋቢ የሆኑ ጉዳዮች እንዳሉ ሆነ ቢሆኑም እንዲሆኑም ምርጫም ግን ያሉትን ችግሮች በዘላቂነት ኢትዮጵያ ወዴት ትሄዳለች፣ ህዝብ የሚወክለውን አካል መምረጥ መቻል አለበት። የሚወክለውን አካል መምረጥ ካልቻለ ለችግሮቹ አልፈታልኝም ብሎ መጠየቅ አይችልም። ስለዚህ ወደ ሌላ ችግር ውስጥ ነው ሌላ ብጥብጥ ውስጥ ነው የሚያስገባ። ስለዚህ ምርጫ ሰላማዊና ዲሞክራሲያዊ ከሆነ መንገድ መካሄድ መቻል አለበት። ምርጫ በራሱ ግብ አይደለም በእኛ እምነት። ነገር ግን ምርጫው ሰላማዊና ዲሞክራሲያዊ ከሆነ አሁን ያሉትን ችግሮችና ስጋቶች የመቅረፍ እድሉ ይኖረናል። ሌላው ቀርቶ በዋናነት ደግሞ ህዝብ አምኔታ የሚጥልበት መንግስት መመስረት ይቻላል በድምፅ። ስለዚህ አንድ የሆን ምርጫ ያስፈልጋል። የአማራ ክልል ብልጽግነት ጽህፈት ቤት ኃላፊ አቶ አብርሃም አላኝ በበኩላቸው ከሰሞኑ ለሀገሪቱ የዜና ወኪል በሰጡት መግለጫ ስድስተኛው ሀገራዊ ምርጫ ነጻ፣ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየተሰራ ነው ብለዋል። በሀገሪቱ ከዚህ ቀደም የተካሄዱ አምስት ምርጫዎች በሀሳብ ደረጃ ዲሞክራሲያዊና ሁሉን አቀፍ ተቀባይነት ያላቸው ሲሆኑ በተግባር ግን ተግዳሮት የነበረባቸው እና ለይስሙላ የተካሄዱ እንደነበሩም አቶ አብርሃም ተናግረዋል። የዘንድሮ ስድስተኛው ሀገራዊና ክልላዊ ምርጫ የኢትዮጵያን መጻኢ ተስፋ ግብ አድርጎ የሚካሄድበት በመሆኑ ልዩ ትኩረት ተሰጥቶታል ያሉት አቶ አብርሃም የዘንድሮ ምርጫ በለውጡ ማግስት የሚካሄድ በመሆኑ ህጎች የተሻሻሉበትና የዲሞክራሲ ተቋማት ራሳቸውን ችለው እንዲቆሙ የተደረገበት መሆኑንም ልዩ ያደርገዋል ብለዋል። ብልጽግና ፓርቲን በመወከል ከአማራ ክልል ለህዝብ ተወካዮችና ክልል ምክር ቤቶች የሚወዳደሩ እጩዎችን የመመልመልና የምርጫ ምልክቱንና ማኒፌስቶውን የማስታወቅ ስራዎች እየተከናወኑ መሆኑንም አመልክተዋል። ብልጽግና ፓርቲ በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች ጋር የመግባቢያ ሰነድ በመፈራረም ጭምር ሥራዎችን በጋራ የመስራት እንቅስቃሴ መጀመሩንም ኃላፊው ተናግረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት እየቀጠለ ካለ የኮሮና ቫይረስ ወረርሽኝ ጋ የተያያዙ የምጣኔ ሀብትና የጤና ቀውሶች ላስከትሏቸው ችግሮች ምርጃ አዲስ በታቀደ ከፍተኛ መጠን ያለው የገንዘብ ወጪ ጉዳይ ላይ ይወስናል ተብሎ ይጠበቃል። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጊብሰን ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍስሐ እየት አቀርበዋለች። በአንዳንድ የዩናይትድ ስቴትስ አካባቢዎች በኮሮና ቫይረስ ምክንያት የተጣሉት ድንጋጌዎች እየላሉ ነው። ምግብ ቤቶች ለደንበኞች ክፍት እየሆኑ ነው። አንዳንድ ትምህርት ቤቶችም እየተከፈቱ ነው። ምግብ ቤቶችም ከሞላ ጎደል ለአንድ ዓመት ለሚያክል ጊዜ በመዘጋታቸው የኢኮኖሚ ችግር ማስከትሎ አልቀረም። በየካቲት ወር በወጣው ዘገባ መሰረት በሀገሪቱ የተጨመሩት የስራ ቦታዎች 49ሺ ብቻ ናቸው፣ ይህም ከተጠበቀው እጅግ ያነሰ ነው ተብሏል። በህግ መወሰኛው ምክር ቤት የብዙሀን መሬቻክ ሹማር are telling us plain as day that the economy is not yet ready to stand on its own. ሁኔታዎችን በጥንቃቄ የሚያስተውሉት ሰዎች የአገሪቱ ኢኮኖሚ ገና ራሱን ችሎ እንዳልቆመ በግልጽ እየነገሩን ነው። የኢኮኖሚው ማገገም ጉዳይ ገና የተረጋገጠ አይደለም። ነገር ግን ምንም ነገር ያለማድረጉ አደጋ ከልኩ በላይ ለመስራት ከመሞከር የከፋ ነው። ዩናይትድ ስቴትስ የአለም የኢኮኖሚ የሚያስችል የ19 ትሪሊዮን ዶላር የማገገሚያ ዕቅድ የጆ ባይደን ዋና የሀገር ውስጥ ኢኮኖሚ ማገገሚያ አጀንዳ ተደርጎ ታይቷል። በጆርጅ ዋሽንግተን ዩኒቨርሲቲ የሚሰሩት ተንታኝ ኬሲ ባርገት ያብራራሉ። በምርጫ ወቅት የገቡትን ቃል ወደ መፈጸም ያስጠጋቸዋል። በተሻለ መገንባት አለብን በሚለው ላይ አተኩረው ነበር። በገንዘብ የተጎዱትን ሁሉ ለመርዳት ብዙ ገንዘብ እንደሚያስፈልግ መናገራቸው ራሱ ሀቀኛ ያደርጋቸዋል። በህግ መወሰኛው ምክር ቤት ያሉት ሪፑብሊካውያን ግን ከፍተኛ ውጭ የሚጠይቀው የኢኮኖሚ ማገገሚያ እቅድ በአሜሪካ ህዝብ ጥቅም ላይ ያተኮረ አይደለም ይላሉ። የህግ መወሰኛው ምክር ቤት የውህዳን መሪ ምጭ ምከናየው The Democrats managed to allocate less than 9%, 9% of their massive bill to the entire health care response. And listen to this, even less than 1%. ዴሞክራቶች ካቀረቡትና ብዙ ገንዘብ ከሚጠይቀው የውሳኔ እቅድ ለመላ የጤና ጥበቃ የመደቡት ከዘጠኝ ከመቶ ያነሰ ነው። ለዓለም አቀፉ ወረርሽኝ ክትባት የመደቡት ደግሞ ከአንድ ከመቶ ዝቅ ያለ ነው። የተቀረውን ዘጠና አንድ ከመቶ የብድር ገንዘብ ለሰፊው የሊብራል ወጪ ነው ሊያውሉት የሚፈልጉት። በቀረበው የማገገሚያ ዕቅድ መሰረት እያንዳንዳቸው ዝቅተኛና መካከለኛ ገቢ ያላቸው ሰዎች 1400 ዶላር ያገኛሉ። 20 ቢሊዮን ዶላር ደግሞ በሀገሪቱ በብዛት ለማቅረብ ለታሰበው የኮሮና ቫይረስ ክትባት ይውላል። ፕሬዚደንት ጆ ባይደን ይህ ይቺ አገር እስከ መጪው ግንቦት ወር ባለው ጊዜ በቂ የክትባት መድኃኒት አቅርቦት ይኖራታል። በእቅዱ መሰረት ስራ የሌላቸው አሜሪካውያን በየሳምንቱ አራት መቶ ዶላር ድጎማ ያገኛሉ። አሁንም ኬሲ ባርጌት ይህ ገንዘቡ ስርዓቶቹን ለመርዳት በግል የባንክ ሂሳባቸው ይገባል። በወረርሽኙ ምክንያት የገቢ ምንጫቸው የቀዘቀዘባቸው አነስተኛ የንግድ ተቋማትንም ለመርዳት ይውላል። ዩናይትድ ስቴትስ ውስጥ ካለፈው ጥቅምት ወር አንስቶ የኮሮና ቫይረስ መዛመት ቀንሷል። አንዳንድ የኢኮኖሚ ጠበብት እስከ መጪዎቹ ሰኔና ሐምሌ ወራ ድረስ ባለው ጊዜ የስራ ማግኘቱ ሁኔታ ከወረርሽኙ በፊት ወደነበረው ቦታ ሊመለስ ይችላል ይላሉ። እና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ አከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እናልፋለን። ከትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ጋር የተካሄደ በትግራይ ልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ ቃለ ምልልስ ነው የመቀሌው ዘጋቢያችን አለም ፍስሀ ነው ዶክተር ሙሉን ያነጋገረው ጊዜያዊ አስተዳደሩ ወደ ትግራይ ሲመጣ ትግራይ ጨለማ ነበር ብለዋል ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ስራ ከጀመርን በኋላ መብራት አስጀምረናል ውሃ እንዲመጣ ባንክም ስራ እንዲጀምር አስችለናል ብለዋል መሰረተ ልማት ያው እንደሚታወቀው በግጭት ጊዜ ሁሉ ጊዜ ጉዳት ስለሚደርስ መጀመሪያ ጊዜ አስተዳደሩ ሲገባ መላው ትግራይ ጨለማ ነበር። መብራት አልነበረም፣ ስልክ አልነበረም፣ ውሃ አልነበረም፣ ባንክ አይሰራም። ስለዚህ ይሄ ለህዝቡ በጣም መሰረታዊ ነው፣ አደጋ ላይ ሚጥል ነው እና ፌዴራል መንግስት የነበረውን የሰው አቅም በሙሉ ከክልሎችን ጨምሮ በተለይ በመብራት ኃይል በኩል ርብርብ አድርጎ ቶሎ ትግራይ መብራት እንዲያገኝ ተደርጓል። በተለይ መቀሌ፣ አላማጣ ጀምሮት አሁን እስከ ሽሬ በማጠቃላይ ከተሞቻችን መብራት አግኝተዋል። ስልክም እንደዚህ ነው። ቴሌኮሙኒኬሽን ትልቅ ርብርብን ያደረገው አሁን በመላው ትግራይ የስልክ አገልግሎት አለ። ትንሽ የመቆራረጥ ጊዜ በቅርብ ጊዜ ካሉ መስተቀል አለ። ባንክም በመቀሌ ጀምረዋል። በመላው ደቡብ ትግራይ ተጀምረዋል። አዲግራት፣ እዳጋ ሐሙስ፣ እንዲሁም ሽሬ፣ አሁን ደሞ ቅርብ ጊዜ አክሱም የተጀመረ ነው ያሉ እና ይሄ ማለት ቀስ በቀስ ጉዳት ሊደርስባቸው በተለይ ውጭ ያሉ ባንክ ተጠግነው ወደ ስራ ለመ እንቅስቃሴ ያደረገ ነው ያሉ ይህ ማለት ለህዝቡ መደበኛ እንቅስቃሴ ወሳኝ ነው። እዚህ ወደ ዕለታዊ እንቅስቃሴ ለመለስ ብዙ ስራ ተሰርተዋል። በዚህ አጋጣሚ መመስገን ፈልገው የመብራት ኃይል፣ የፌዴራል ተቋማት፣ ቴሌኮሙኒኬሽን፣ ሌሎችም የፌዴራል ተቋማት እነዚህ የሰላም ሚኒስትር የመሳሰሉ ፌዴራል ፖሊስ ያደርጉት ያለው ድጋፍ ትልቅ ነው። በጊዜው አስተዳደሩም መመስገን እፈልጋለሁ። ምክንያቱም በጣም ፈጣን የሆነ ምላሽ እየተሰጥነው ያለው። ስለዚህ ከዚህ አኳያ መሰረተ ልማት ስራው ስራ ጥሩ ነው። ይሄ ግን በደንብ ተጠናኩሮ ይቀጥላል። ሌላው መታየት ያለበት የመንግስት ስራው ነው። ይሄ ፓብሊክ ሰርቪሱ የሚባለው ነገር በጣም ወሳኝ ነው። የመንግስት አገልግሎት ማለት ነው። ይሄ እኛ ምንድን ያደርግ ነው ስራተኛው እንዲመለስ። የመንግስት ስራተኛ ማለት የፖለቲካ ተቋም አይደለም፣ ለህዝብ አገልጋይ ስለሆነ ማንኛውም ሰራተኛ ተመልሶ ስራውን ይስራ የሚል ነው ያወጅነው። በዚህ ምላሽ ተገኝተዋል ይችላል ስራተኛ፣ ብዙ ስራ ይፈልጋል። በነበረው አካሄድ የፖለቲካውና የመንግስት ስራ መስረት ብዙ እምነት በኋላ ለትግራይ ህዝብ በብቃቱ የሚተማመን ብቃት ያሉ አገልግሎት መንግስት ነው የተሳሰረ ለህዝብ አይጠቅመው መለየት አለብን። ለሚመጣው የሚመረጠው መንግስትም መሰረት ነው እኩል ነው ማሰብ አለበት። ተወዳድሩ በብቃቱ ፖለቲካ ጫና ውጪ ሲቪል ሰርቪሱም ለዚህ ለህዝቡ ውግንና ይኖረ ሰርቪስ ብቃት ያለው ጥራት ያለው የሚሰጥ መሆን አለበትና ይህን ኦሬንቴሽናችን ግን አሁን ይህን እንዳሰነው አይደለም። ብዙ ችግሮች አሉ። ሰራተኛው ቁጭ ብሎ ደሞዝ እየበላ ግን ህዝቡ ሰርቪስ ካላገኘ ይሄ ማለት መንግስት ሰራተኛ አይደለም፣ ይሄ ባለሙያ አይደለም፣ በህዝብ የሚቀልድ ነው። ምክንያቱም በህዝብ ስራ ለው ብሎ የመጣ ሰው መስራት ነው ያለብን። ሌላ ሌላ ሰከንደሪ ነው። ስለዚህ እኔ እንዲስተካከል ስራ ሰርተናል። አብዛኛው መስሪያ ቤቶች ግን ሙሉ በሙሉ ባለመግባት ወድመዋል። ብዙዎቹ ቢሮዎች ወድመዋል። እነዚህ እንደገና መጠገን፣ ማሟላት ይፈልጋል። ብዙ ስራ ነው የሚጠበቅ። ምን ይሄን እያደረገን ለጎን ለጎን ግን አገልግሎት እንዲጀምር የሚል ሰርቪስ ከመቀሌ አሁን እንደምታዩ ተጀምሯል። ከተሞች ምንጀምር እንቅስቃሴ እያደረግ ነው። በአጭር ጊዜም ወደ ስራ መግባት አለብን ብለን እቅድ ይዘናል ማለት ነው። መጨረሻ ያት ያለበት ዚህ የምርጫ ጉዳይ ነው። እንግዲህ ህዝባችን ዝም ብሎ በእርዳታና ና በዚህ በጊዜያዊ መስተዳድር ብቻ የሚቆይ አይደለም። ጊዜያዊ መስተዳድሩ ማሻገር ነው ስራው፣ አጭር ጊዜ ነው። ስለዚህ በተሻለ መጠን ህዝባችን ከአስቸኳይ ጊዜ አዋጅ መውጣት አለበት። አስቸኳይ አዋጅ ማለት በመከላከያ ነው የሚተዳደረው፣ ስነት አለው የሰዓት እላፊ ያለ እንቅስቃሴ ይገድባል። ስለዚህ ለትግራይ ህዝብ ሄን አይመጥንም። ቶሎ ብሎ ከአስቸኳይ አዋጅ መውጣት አለበት። ይህ ለመውጣቱ ዋና ወሳኙ የጸጥታና ደህንነት አስተማማኝ ሲሆን ነው፣ ሰላም ሲኖር ነው። ለዚህ ህን አውቆ ህዝባችን ከጎናችን ሆኖ ቶሎ ብለን የጸጥታና ደህንነት ጉዳይ የሰላም ጉዳይ ትኩረት ሰጥተን ስለምንሰራ አጋዥ ሆኖ ይህ ማረጋገጥ አለብን። ያረጋገጥን ማለት ከአስቸኳይ አዋጅ እንወጣለን እጃችን ላይ ያለው። ከዚህ ደግሞ አልፎ ቶሎ ብለን ይህ ጸጥታና ሰላም ከተረጋገጠ ምርጫ ይካሄዳል። ህዝባችን ራሱ ነጻ ሆኖ ያለምን መሸማቀቅ ያለምንም ጫና የፈለገውን ሀሳብ መርጦ መሪዎችን መርጦ የራሱን መንግስት መስርቶ ወደ ተሻለ ሰላምና መረጋጋት ወደ ልማት፣ ወደ ዲሞክራሲ የሚሄዳልበት የሚል እምነት ያለን። ይሄ ለማድረግ አሁንም እንዳልኩት ህዝቡ አጋጅ መሆን አለበት። ወደዚህ ነው መስራት ያለ። ስለዚህ ማንኛውም ትግራዋይ ትግራይ ውስጥ ይሁን፣ ከሀገሮች ይሁን፣ ወጣት ይሁን፣ ምሁር ይሁን፣ ሽማግሌ ይሁን፣ ሁሉም ሴት ይሁን በአሁኑ ጊዜ ህዝባችን ወደ ሰላም ለማምጣት ከዚህ ቀውስ ለማውጣት ምን እናድርግ ብሎ ቆሙ ለሚያስብበት ጊዜ ነው። እዚያ ውስጥ ሆኖ ፌዴራል መንግስት ከሚያደርገው ስራ ሆኖ ማገዝ ያለበት። ምክንያቱም ፌዴራል መንግስትም ሆነ ጊዜያዊ አስተዳደሩ ሌላ ፍላጎት ቢኖረው ኑሮ አሁን በዚህ ክልል ሰላም እንዲመጣ ሰው እንዳይራብ እንዳይሞት መሰረተ ልማት እንዲጀምር እየሰራለሁ። ስራ ግልጽ ነው። ይህ ማሳያ ነው፣ እንደሚባለው አይደለም። ስለዚህ ህዝቡ ግን ራሱ ቆም ብሎ አሁን ከግጭት አሁን አንዳንድ አልፎ አልፎ የተወታተነ ግጭት ውጅንብሮች አሉ፣ ወሬዎች አሉ። ይህን በደም መለየት አለበት የሚጠቅመውና የሚጎዳ ማወቅ አለበት። ስለዚህ ህዝቡ ራሱ ያለምንም ጫና የሚጠቅመው ነገር ማድረግ አለ። የሚጠቅመው ደግሞ ሰላም ነው። ሁሉም ሰው ለሰላም ነው ዋጋ መክፈል ያለበት። ስለዚህ ከዚህ አኳያ እኔ ምለው በአጭር ጊዜ ይህን ምርጫ ተካሂደው ህዝባችን ራሱ መንግስት መስረቷ እንዲሄድ ወሳኝ ስለሆነ እሱ ወደ መድረግ አለበት። ህዝባችንም በዚህ በኩል የራሱን ሚና መጫወት አለበት። ምክንያቱም ያለ ህዝብ ተሳትፎ ምንም አይነት ሰላም ጸጥታ ማረጋገጥ ስለማይቻል ነው። የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በጦርነት ወቅት ከትላልቅ ፋብሪካዎች ጀምሮ እስከ መኖሪያ ቤት መውደማቸውን ይናገራሉ። ያው ግልጽ ነው ብዙ ንብረት ወድመዋል፣ ይታወቃል። ይሄ ማለት ከትላልቅ ፋብሪካዎች ጀምሮ እስከ የግለሰብ ንብረት ወድመዋል፣ እስከ ቤት ማለት ነው። ህዝባችን ዘረፋ፣ ይሄ ቅሚያ ደርሶታል። እኛ ግን ምነው እያደረግን ያለ ነው? ይሄ እንዲጠና ህዝባችን ላይ ምን አይነት ምን ያህል ጉዳት ነው የደርሶ የሚል መጥናት አለበት ብለን በፌዴራል መንግስትም ራሱ በገንዘብ ሚኒስቴር የሚመራው አለም አቀፍ ድርጅቶች አለበት ጥናት ተጀምረዋል። ዳመጅ አስስመንት ይባላል እሱ የትግራይ ደግሞ በካቢኔው መሰረት አራቱ ዩኒቨርሲቲዎችና የትግራይ ፖሊስ ጥናት የሚባል ተቋም ነፃ የሆን ተማሪዎች ጥናት እንዲያካሄዱ ተጀምረዋል፣ በጀት መድበን ይሄ ነው እንግዲህ። ከዚህ በኋላ ነው የምናገረው ማን የምንዘረፈው ምንድን ነው የሆነው ምን አይነት ጉዳት ነው ብሎ ከተጥና በኋላ እሱም ብቻ ማወቅ ብቻ ሳይሆን፣ ካወቅን በኋላም የመልሶ መገንባት ስራ ይሰራል። ደግሞን መልሶ መገንባት ስራ ፕሮግራም ተቀርጾ እንዲሰራ ራሱ በጀት ስለሚፈልግ ይህም ፌዴራል መንግስት እንዳልኩ የሚያጥናው ጥናት አለ ተደርጎ የሪከቨሪ ፕሮግራም ተቀርጾ ወደ ስራ እንገባለን ብሎ ስራ ነው ይሄ ሲታወቅ ነው እንግዲህ አሁን ያነሳው ጥያቄ። መልሶ ዶክተር ሙሉ ነጋ፣ የኤርትራ ሰራዊት ወደ ትግራይ የገባው በህወሀት ትንኮሳዎች ነበሩ። ወደ ኤርትራ እስከ ሮኬት መተኮስ ደርሰዋል። ግን ይህ ብቻ ሳይሆን በግጭት ጊዜ ያው ሁላችን እንደምናስታውሰው የነበረው ኢትዮጵያ ልፍ ኃይል ወደ ኤርትራ ሁሉ ወደ ኩዌት ስተኩስ ነበር። ውድ ነገር ትረገር ያገ ግጭት ማለት ነው። ይሄ አንዱ ምክንያት ሊሆን ይችላል። ሌሎችም ምክንያቶች ሊሆኑ ይችላሉ። ዋናው ነገር ግን ምንድን ነው የትግራይ በአስቸኳይ አዋጅ መሰረት ክልሉ መቋጠር ያለበት መከላከያ ነው። ሌላ ኃይል ካለ መውጣት አለበት የሚል አቋም ግልጽ አቋም ነው። የጊዜዋ አስተዳደሩም ነው አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደዚህ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር፣ ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል። ግን የነበረው የቲፒኤልኤፍ ኃይል አልጠቀመበትም ይህን እድል። ስለዚህ መከላከያ ኃይል ከመታ በኋላ ግን ቀይ መስመር ስላለፈ ነው ፌዴራል መንግስት ተገዶ ወደ ህግ ማስከበር እርምጃ የገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ሀይል የክልል የሚጠብቀ ነው ሀይል ራሱን የነበረው መንግስት ከመጣው ማነው የሚጠብቀው? ሜዳ ላይ ነገር እና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንቱ ብቻ አይደለም ክሰቱ ስለዚህ በዚህ ምክንያት እንደተባለው ሁኔታው የተፈጠረ ነው። እዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌደራል መንግስትም ተመሳሳይ ንትን ያለው ዋናው ነገር ግን ያው መንግስት ለመንግስት በሚደርገው ስራ ይፈታል ብዬ ነው የማስበው። ትልቁ ነግን አሁን በውስጣችን እዚህ ያለው መቀሌ እንኳን አዲግራት እንኳን እዚህ ጋር መስራት ያለብን የጸጥታ እንኳን አልተራ መጀመሪያ አጽድተን ነው ህዙ ራሱን የሀይል ኑሮት መጠናከር አለበት። የትግራይ ህዝብ ያ ክሌለው አሁንም ከዝራፋና ልን አይችልም፣ ግልጽ መሆን አለበት። ስለዚህ በዚህ አኳያ ነው መታየት ያለበት። ዝም ብሎ ክሶቱን እያየን ከሄድን እሱ ብቻ ለፖለቲካል ኮንሳምፕሽን መዋል አይጠቅምንም። በአጠቃላይ መሆን ያለበት እኛ ለወደፊቱ ከጎረቤት ህዝቦች ከመራም ከኤርትራም ህዝብ ጋር ወንድማማችነት ፍቅር እንዲመጣ፣ ሰላም እንዲመጣ እንስራ። ለምን አስሆናል ነግዚያ ይሄ እንደ ብሪጅ ማለት ነው የሚጠቅመ ምስ ነው ህዝብ ለህዝብ ትስስር፣ መቀራረብ፣ አብሮ መስራት፣ ከግጭት ነፃ ማድረግ እንጂ ካሁን በኋላ ለህዝቦች ግጭት፣ ጦርነት፣ በሀይል ማሰብ አይጠቅምም። ለምን አይተነዋል። የንብረት ውድመት፣ የሰው ህይወት ጥፋት የሚያመጣው ከዚህ ምንም ውጤት አይገኝም። ስለዚህ ሁሉም ማንኛውም ኢትዮጵያውያን በሙሉ ሌላም ህዝብ ለሰላም ነው መቆም ያለበት። ይሄ በጣም ወሳኝ ነው። ከዚህ ውጭ ለሀገራችን ማይጠቅሙ፣ ለህዝባችን ማይጠቅሙ፣ ለክልላችን ማይጠቅሙ የሚል እምነት ነው ያለን። የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ፣ በተጣበበ ጊዜ ፈቃደኛ ሆነው ደሰትኝ ቃለ መጠይቅ አመሰግናለሁ። አለም ፍስሐ ከመቀለ። አለም ፍስሐን ለዝግጅቷ አመሰግናለሁ። አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። በትናንትናው ምሽት የተጀመረ ቃለ ምልልስ ነው ወደ አዲስ አበባ ይመልሰናል። ዓለም አቀፍ ተቋማትና አንዳንድ ሀገሮች እንደዚሁም የመገናኛ ብዙኃን በኢትዮጵያ ትግራይ ክልል ስላለው ሁኔታ ያላቸው መረጃ የተዛባና የገለልተኛነት ችግር ያለበት ነው ሲሉ አንድ ታዋቂ የሕግ ምሁር ተችተዋል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህርና ተመራማሪ የሆኑት ዶክተር ጌታቸው አሰፋ ለአሜሪካ ድምፅ እንዳሉት እነኚህ አካላት የሚያወጧቸው መግለጫዎችና የሚያንጸባርቋቸው አቋሞችም ከተዛባ መረጃና ወገንተኛ ከሆነ አረዳድ የመነጩ ናቸው። የተለያዩ የኢትዮጵያ መንግስት አካላትም ግን ትክክለኛ መረጃ በመስጠት ስራቸውን መስራት ይጠበቅባቸዋል ነው ያሉት ዶክተር ጌታቸው በአስተያየታቸው። ዶክተር ጌታቸው አሰፋን ያነጋገረው እስክንድር ፍሬው በትላንትናው ምሽት፣ በመጀመሪያ ክፍል ምልልሱ እልባት ካደረገበት ይጀምራል። ዶክተር ጌታቸው የተሳሳቱ መረጃዎችና በአንዳንድ ዓለም አቀፍ ተቋማትና ሀገራት ዘንድም ያለ የተዛባ አመለካከት ብለዋል። እና እንደዚ አይነት ነገሮች ገጥመውታል። አሁን በኢትዮጵያ ያለው ሁኔታ በተለይ በትግራይ ክልል የተካሄደው መንግስት ህግ የማስከበር ዘመቻ ብሎ የሚጠራው ማለት ነው፣ መገለጫው ምንድን ነው? የተሳሳቱ መረጃዎች ለመኖራቸውና የተዛባ አመለካከት ለማጋጠሙ በጣም ብዙ ምሳሌዎችን ማንሳት ይቻላል። ከሚዲያ ከውጭ ትልልቅ ከሚባሉ ሚዲያዎች፣ ተጽዕኖ ፈጣሪ ከሚባሉ ግለሰቦች፣ አውሮፓን ጨምሮ ከአሜሪካ መንግስት ባለስልጣናት የሚነገሩት የሚሰጡት መግለጫዎች እና አስተያየቶችን ስንመለከት በጣም አሳሳቢ የሆኑ መግለጫዎች ናቸው። ሚዛን የጠበቁ ኢትዮጵያን እንደ ሉዓላዊ አገር እና ደግሞ በአገሪቷ ውስጥ የተከሰተን ችግር ለመፍታት እንደሚሞክር ሉዓላዊ አገር ሳይሆን እንደፈለጉ በሚያዙት አይነት አገር ወይም አካባቢ ሊባል ይችላል እና የመንግስትን ከህወሓት ቡድን ጋራ አንድ አይነት ሌቭል ላይ የማ የማስቀመጥና ሁለቱን እንደ እኩል አካላት የማየትና የመዳኘት የሚመስል መግለጫዎች ነው የሚሰጡት። ለምሳሌ አሁን በቅርብ ጊዜ በአሜሪካው የውጭ ጉዳይ ሚኒስትር የተሰጠውን መግለጫ ከተባሉት ውስጥ አንዱን ብንመለከት ግጭት ይቆም የሚል ስቴትመንት አለው። ግጭት ይቆም እንግዲህ የሚባለው ሁለት እኩል የሆኑ ተቃራኒ አካላት የሚያደርጉትን ግጭት ሊቆም እንደመጠየቅ የሚታይ ነው። እንግዲህ የተባለው ህግ የማስከበር ስርዓት በአንድ ሀገር ውስጥ ለመንግስት ተገዢ ያልሆነ ቡድን በጣም ረጅም በታሪክ በታየው በዚህ ባለፈው አንድ አመት ሁለት አመት ባየ ነው። መንግስትን ማፍረስ የሚፈልግ ቡድን ላይ የሚወሰድን የህግ እርምጃ እንደ ሆስቲሊቲ በማየት ወይም እንደ ግጭት በማየት ግጭቱ ይቁም የሚል መግለጫ በመንግስት ባለስልጣን በኩል መስጠቱ እንግዲህ ያለውን ችግር የሚያሳይ ነው። አንድም ወይ በመንግስት በኩል የሚደረገው የተያዘው እውነተኛ ትክክለኛ እርምጃ በደንብ ያልታወቀ መሆኑን ወይ የሚያሳይ ነው ወይም ደግሞ በዛ በኩል ያለው ያልታወቀ ምክንያት እጅግ በጣም ጠንከር ያለ ወኪሎች እና ተናጋሪዎች በዛ በኩል ያሉ መሆኑን የሚያሳይ ነው። እና የተዛባ መረጃ፣ ሚዛናዊ ያልሆነ መረጃ የሚሰጥ መሆኑን በጣም በሰፊው በተለያየ መንገድ ማየት ይቻላል። ያልተረጋገጡ መረጃዎችን ይዞ መውጣት እንደገና የአለም አቀፍ ተቋማት፣ የሀገሮች ትኩረት መሆን የሚገባው ሰብአዊ መብት እንዳይጣስ፣ ለተጎዱ የህብረተሰብ ክፍሎች እርዳታ፣ ለሚፈልጉ እርዳታ እንዲደርስ፣ ይህንን ኒውትራል ኦብጀክቲቭ በሆነ መንገድ ይህንን ፋሲሊቴት ለማድረግ መሞከር እንጂ በተለያየ መንገድ ለምሳሌ አሁን የሚፈለጉ ግለሰቦችን አመሳስሎ ለማሸሽ መሞከር እነዚህ በጣም ከአንድም ሁለት ጊዜ የታዩ ድርጊቶች ናቸውና ይሄ ስንመለከት በሌላ በኩል ደግሞ በህወሓት ቡድን የሚደረገውን ተጽዕኖ የሚደረጉትን ጥፋቶች ሰው ህይወት ላይ የሚደረጉትን በንብረት ላይ የሚደረጉትም የተለያዩ በጣም መጥፎ የሆኑ ድርጊቶች፣ አስነዋሪ ድርጊቶች በምንም መልኩ ያለማንሳት እነዚህ የህወሓትን ቡድን ደግፎ በሚናገሩ በሚንቀሳቀሱ አካላት በኩል እነዚህ ሌላ ወገን ግልጽ የሆኑ በጣም አስነዋሪ ድርጊቶች ለምሳሌ በቅርብ ጊዜ ተማሪዎች ተገላዋል። እርዳታ እንዳደርሱ ሾፌሮች ተገላዋል። እነዚህ እነዚህ ምንድን ነው እየተካሄደ ባለው በዛ በኩል ምንም የጦርነት ታርጌት ያልሆኑ ሰዎችም ላይ እርምጃ ሲወሰድ ይሄ አሳሳቢ መሆን አለበት እና እነዚህ እነዚህ ሁሉ በምንም መልኩ ሲጠቀሱ ሲነገሩ አይሰማም በዛ ወገን ባለው እና ሰው እነዚህን እና የመሳሰሉትን ስንመለከት የተዛባ እና ገለልተኛ ያልሆነ አመለካከት ያለ መሆኑን ያሳውቃል። በጥቂት ግለሰቦች ብቻ ሳይሆን በተቋማት በሚዲያዎች እና መንግስታትን በሚወክሉ ሰዎች በኩልም እንደዚህ አይነት ችግር ማስተዋል ይቻላል። ሰሞኑን በኢትዮጵያ መንግስት የወጣው መግለጫ በትግራይ ክልል ካለው የሰብአዊ መብት ሁኔታ አንጻር ተሰሩ የተባሉ ስራዎችም የተብራሩበት ነው። መንግስት ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ገልጿል። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው አሰፋ እንደሚሉት ይህ የማይካድራ ግድያ የአሰቃቂነቱን ያህል ባለም አቀፍ ተቆ ተቋማት፣ አገራትና የመገናኛ ብዙሀን በበቂ ሁኔታ አይጠቀስም። ምክንያቱ ደግሞ የወገንተኝነት ችግር ነው ባይ ናቸው። እንደው ቢጠቀስም በጣም በአጭር እንዲያው ከማለፍ ውጭ እንዲያው ሲሪየስሊ ያንን የሚያክል ታልመውበት የተካሄደ ጭፍጨፋ ከሚወሩት በእነሱ በኩል ከሚነሱ መረጃዎች ከሚሰጡት ተደረጉ ከሚባሉት ማስረጃ ሳይኖራቸው ከሚነገሩት ድርጊቶች አኳያ ስናነሳስረው እጅግ በጣም የሚያስደንቅ ነው። እና ይሄ አይቲንክ በጣም ከፍተኛው ማሳያ ይመስለኛል። ይሄንን በምናይበት ጊዜ የሚወጡት መረጃዎች በማስረጃ አላቸው ወይ የሚል ማጣራት የሚደረግበት አይደለም። ለምሳሌ አንድ በአሁን በቅርብ ሰሞኑን እየተነሳ ያለው የዘር ማጽዳት ድርጊት እየተፈጸመ ነው በመንግስት የሚል ይሄንን በምመለከት ምን ማስረጃ አለ ይሄ ቀደም ሲል እንግዲህ ይደረጉ የነበሩ ችግሮችን እንደው ትተን አሁን በዚህ በሁለት ሶስት ወር ውስጥ እንደዚህ አይነት እርምጃ ተወስዷል ያልተወሰደም የሚለውን ምንም መረጃ ሳይኖር በፍጹም የማይታመን ነገር እንደሆነ ግልጽ ነው እንዲህ ሊደረግ እንደማይችል። እና ይህንን በሚመለከት ምንም መረጃ ሳይኖር እንዲህ ያለ በጣም አስከፊ የሆነ ነገር ሪፖርት ማድረግ አንድም ለሀገሩ ሰላም በጭራሽ የማያስቡ መሆኑን የሚያሳይ ነው። የሚደግፉትን ቡድን ፍላጎት ብቻ፣ እድሜ ማራገን ብቻ ኢንትረስታቸው እንደሆነ የሚያሳይ ነው። ሁለተኛ በዚህ የሆነውን የማስረጃ መኖር አለመኖር እንኳን ሳያጣሩ የሚደረጉ ዘመቻዎች ስለሆኑ በዚህ በጣም በሰፊው በማስረጃ የተደገፈው የማይካድራው ጭፍጨፋ በሲሪየስ ሊ ታይቶ ከዚህ ተነስቶ ደግሞ ይሄ ቡድን የሚያወራቸውንና የሚገልጻቸውን ነገሮች ጥያቄ ውስጥ ማስገባት አለመቻሉ አይ ቲንክ አሳሳቢ ነው እና ቀደም ሲል ያነሳ ነውን እንግዲህ የበለልተኝነት ችግር በጣም የሚያስረግጥ ይመስለኛል። በሌላም በኩል ግን ዶክተር ጌታቸው አላስፈላጊ የሰብአዊ መብት ጥሰቶች በሚል እርስውም ገልጸውታል። የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ አንዳንድ አካላት በክልሉ ያሉ የሰብአዊ መብት ጥሰቶች ትኩረት ተሰጥቷቸው በመንግስት ሊፈቱ እንደሚገባ፣ ሊጣሩ እንደሚገባም ያሳስባሉ እና እዚህ ላይ የመንግስት እርምጃ ምን መሆን አለበት? በዚህ ከዚህ ረገድ በመንግስት ላይ እየተሰነዘረ ያለውን ወቀሳ እንዴት ያዩታል? እርሱ ልክ ነው። በጣም አይ ቲንክ ተገቢ ጥያቄ እና ተገቢ ሀሳብ ነው ይሄ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።